መጽሐፈ ሳሙኤል ቀዳማዊ ምዕራፍ ሃያ አንድ ዳዊትም ወደ ካህኑ ወደ አቢሜሌክ ወደ ኖብ መጣ። አቢሜሌክም እየተንቀጠቀጠ ዳዊትን ሊገናኘው መጣና ስለ ምን አንተ ብቻህን ነህ? ከአንተስ ጋር ስለ ምን ማንም የለም አለው። ዳዊትም ካህኑን አቢሜሌክን የተላክህበትን ነገርና የሰጠውህን ትእዛዝ ማንም አይወቅ ብሎ ንጉሡ አንድ ነገር አዞኛል። ስለዚህም ብላቴኖቹን እንዲህ ባለ ስፍራ ተውኋቸው። አሁንም በእጅህ ምን አለ? አምስት እንጀራ ወይም የተገኘውን በእጄ ስጠኝ አለው። ካህኑም ለዳዊት መልሶ ሁሉ የሚበላው እንጀራ የለኝም፣ ነገር ግን የተቀደሰ እንጀራ አለ፤ ብላቴኖቹ ከሴቶቹ ንጹሓን እንደሆኑ መብላት ይችላል አለው። ዳዊትም ለካህኑ መልሶ በእውነት ከወጣን ጀምረን እኛ ሰውነታችንን ከሴቶች ሦስት ቀን ጠብቀናል። የብላቴኖችም ዕቃ የተቀደሰች ናት። ስለዚህም ዛሬ ዕቃቸው የተቀደሰች በመሆኗ እንጀራው እንደሚበላ እንጀራ ይሆናል አለው። ካህኑም በእርሱ ፈንታ ትኩስ እንጀራ ይደረግ ዘንድ ከእግዚአብሔር ፊት ከተነሣው ከግብፅ ኅብስቱ በቀር ሌላ እንጀራ አልነበረምና የተቀደሰውን እንጀራ ሰጠው። በዚያም ቀን ከሳኦል ባሪያዎች አንድ ሰው በዚያ በእግዚአብሔር ፊት ተገኝቶ ነበር ስሙም ኤዶማዊው ዶይቅ ነበር። ለሳኦልም የእረኞቹ አለቃ ነበር። ዳዊትም አቢሜሌክን የንጉሥ ጉዳይ ስላስቸኰለኝ ሰይፌንና መሣሪያዬን አላመጣሁምና በአንተ ዘንድ ጦር ወይም ሰይፍ አለ ወይ አለው። ካህኑም በኤላ ሸለቆ የገደልኸው የፊልስጤማዊው የጎልያድ ሰይፍ እነሆ በመጐናጸፊያ ተጠቅልሎ ከዚህ ከኤፉዱ በኋላ አለ። ትወደውም እንደሆነ ውሰደው፣ ሌላ ከዚህ የለም አለ። ዳዊትም እንደ እርሱ ያለ የለምና እርሱን ስጠኝ አለው። ዳዊትም ተነሣ፣ በዚያም ቀን ሳኦልን ፈርቶ ሸሸ፣ ወደ ጌትም ንጉሥ ወደ አንኩስ ሄደ። የአንኩስ ባሪያዎችም ይህ ዳዊት የአገሩ ንጉሥ አይደለምን? ሳኦል ሺህ፣ ዳዊትም እልፍ ገደለ ብለው ሴቶች በዘፈን የዘመሩለት እርሱ አይደለምን? አሉት ዳዊትም ይህን ቃል በልቡ አኖረ። የጌትንም ንጉሥ አንኩስን እጅግ ፈራ። በፊታቸውም አእምሮውን ለወጠ። በያዙትም ጊዜ እንደ እብድ ሆነ። በበሩም መድረክ ላይ ተንፈራፈረ። ልጋጉም በጢሙ ላይ ይወርድ ነበር። አንኩስም ባሪያዎቹን፣ እነሆ ይህ ሰው እብድ እንደ ሆነ አይታችኋል። ለምን ወደ እኔ ያመጣችሁት? በፊቴ ያብድ ዘንድ ይህን ያመጣችሁት? እብድ ጠፍቶብኝ ነውን? እንዲህ ያለውስ ወደ ቤቴ ይገባልን? አላቸው።